ኦሪት ዘሌዋውያን ምዕራፍ አምስት ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኀጢአት መሥራቱ ነውና በደሉን ይሸከማል ማናቸውም ሰው ሳይታወቀው ርኩስ ነገር ቢነካ የረከሰም አውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም እርኩስ ቢሆን ነገሩ በታወቀ ጊዜ በደል ይሆንበታል። ወይም እርኩስነቱን ሳያውቅ እርኩስን ሰው ቢነካ በማናቸውም እርኩሰት ቢረክስ ነገሩ በታወቀ ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል። ሳያስብ የማለው ስለ ማናቸውም ነገር ቢሆን በታወቀ ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሠራውን ኀጢአት ይናዘዛል። ስለ ሠራው ኀጢአት ለእግዚአብሔር የበደል መሥዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ለኀጢአት መሥዋዕት ይሆናል። ካህኑም ስለ ኀጢአቱ ያስተሰርይለታል። ስለ ሠራው ኀጢአት ለበደል መሥዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ ሁለት ዋኖሶች ወይም ሁለት የርግብ ግልገሎች፣ አንዱን ለኀጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኀጢአት መሥዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቈለምመዋል፣ ነገር ግን አይቈርጠውም። ከኀጢአቱም መሥዋዕት ደም በመሠዊያው ግድግዳ ላይ ይረጨዋል። የተረፈውም ደም ከመሠዊያው በታች ያንጠፈጥፋል። እርሱ የኀጢአት መሥዋዕት ነው። እንደ ሥርዓቱም ሁለተኛውን ለሚቃጠል መሥዋዕት ያዘጋጀዋል። ካህኑም ስለ ሠራው ኀጢአት ያስተሰርይለታል። እርሱም ይቅር ይባላል። ሁለት ዋኖሶች ወይም ሁለት የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኀጢአት የኢፍ መስፈሪያ ዐሥረኛ ክፍል መልካም ዱቄት ለኀጢአት መሥዋዕት ያቀርባል። የኀጢአት መሥዋዕት ነውና ዘይት አይፈስበትም፣ ዕጣንም አይጨምርበትም። ወደ ካህኑም ያመጣዋል። ካህኑም መታሰቢያው ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። እርሱም የኀጢአት መሥዋዕት ነው። ካህኑም ከእነዚህ በአንዳቸው ስለ ሠራው ኀጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔር ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰ በማናቸውም ነገር ኀጢአትን ቢሠራ ለበደል መሥዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል። እንደ ግምጋሜህም መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መሥዋዕት ያቀርባል። በተቀደሰ ነገር ላይ ስለ ሠራው ኀጢአት ዕዳ ይከፍላል፣ አምስተኛውን እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መሥዋዕት አውራ በግ ያስተሰርይለታል እርሱም ይቅር ይባላል። ማናቸውም ሰው ኀጢአት ቢሠራ እግዚአብሔርም አትስሩ ካላቸው ትእዛዝ አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኀጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መሥዋዕት እንደ ግምጋሜህ መጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስሕተት ያስተሰርይለታል፣ እርሱም ይቅር ይባላል። እርሱም የበደል መሥዋዕት ነው። በእውነት በእግዚአብሔር ፊት በደለኛ ነው።